የወጣቶች ዓለም በኬንያዋ የወደብ ከተማ ሞምባሳ ከቀኑ 8 ሰዓት ገደማ ነው። እድሜያቸው ከ8 እስከ 15 የሚደርስ ወደ 200 ገደማ ልጆች ሊኮኒ በተባለው አዳራሽ የቴኳንዶ ስልጠና ላይ ናቸው። መርሃ ግብሩ በከተማዋ የተስፋፋውን የወሮ በሎች ጥቃት፣ የአስገድዶ መድፈር ድርጊት እንደዚሁም ለከፋና ትንኮሳ ለመከላከል በወጣቶች የተጀመረ ነው። ሚሪየም ሙቶኒ ስልጠና ከጀመረች አራት ዓመታት አለፉ። ሊገጥማት ከሚችለው መሰል ጥቃት ራሷን ማዳን ቀዳሚ ዓላማዋ ነበር። ይህን ስልጠና የጀመርኩት በቡድን ሆነው ሊደፍሩኝ የሚሞክሩ ካሉ እንዴት ራሴን መከላከል እንዳለብኝ ለማወቅ ነው። መልሼ በመደባደብ ራሴን እጠብቃለሁ። ጥቃት ከተሰነዘረብኝ ራሴን ለመከላከል የተማርኳቸውን ክህሎቶች መጠቀም ስለምችል በራሴ እተማመናለሁ። በነጭ የስፖርት ልብስ ላይ ጥቁር ቀበቶ የታጠቀው ዳንኤል ኦዊኖ የ11 ዓመት ታዳጊ ነው። ታዳጊው እንደ ሚሪየም ሁሉ ቴኳንዶ መሰልጠን ከጀመረ ሰነባበተ። ስልጠናውን በመከታተሉ በራስ የመተማመን መንፈሱ ማደጉን፣ ጤናውን መጠበቁን ይናገራል። ሞኔ እንደ ቀድሞም ስፖርቱን ወደው ስለነበር ነው ስልጠናውን ለመውሰድ የወሰንኩት። በሥነ ሥርዓት የታነጽኩ እንደሆነ ረድቶኛል። ህመም የሚያጠቃውና በተደጋጋሚ ራሴን ምስት አይነትም ነበርኩ። ነገር ግን የቴኳንዶ ስልጠና ከጀመርኩ በኋላ ሁሉም ነገር ተለውጧል። ጤናዬ ተሻሽሏል። በቴኳንዶ የነበረኝ ደረጃም ከፍ ብሏል። ይህ ስልጠና ከስድስት ዓመታት በፊት ሲጀመር ተሳታፊዎቹ ወደ ሀምሳ ልጆችና ክሪስፒን መዋዲሜ ብቻ ነበሩ። ከስልጠናው ጀማሪዎች መካከል አንዱ የሆነው ክሪስፒን እንደሚለው ይህ ስልጠና ልጆች በተለይ በገጠራማ አካባቢ የሚኖሩና ለጥቃት ተጋላጭ የሆኑ ልጃገረዶች ጠንካራ ተክለ ስብዕና እንዲገነቡ ያግዛቸዋል። ና ዋይሚዛ እኛ ሁሉም ሰው ቴኳንዶን በመሳሰሉ የስፖርት አይነቶች እንዲሰለጥን እናበረታታለን። ጉዳዩ የሰውነት እንቅስቃሴ የማድረግ ብቻ አይደለም። ልጆች በራስ የመተማመን መንፈሳቸው ከፍ እንዲል ይረዳቸዋል። ተጨማሪ ክህሎትም ይሰጣቸዋል። አንዳንድ ጊዜ ልጆቹን ከጥቃት የሚታደጋቸው ይህ ነው። ልጆቹ አስቸጋሪ ከሆነ ሁኔታ እንዴት መሸሽ እንዳለባቸው እናሰለጥናቸዋለን። ሊጎዳቸው የሚችል ሰውን እንዴት ማጥቃት እንዳለባቸውም ይማራሉ። ማህበሩ ስልጠናውን ከአራት መቶ በላይ ለሚሆኑ ልጆች በመስጠት ላይ ይገኛል። ከ30 በላይ በሚሆኑ ትምህርት ቤቶችም የማስፋፊያ መርሃ ግብሮች አሉት። ክሪስፒን እንደሚለው በርካታ ልጆች ራሳቸውን ለመከላከል የሚያስችላቸውን ስልጠና ካገኙ በኋላ ይፈጸሙ የነበሩ ጥቃቶች ቁጥር ቀንሷል። የሞምባሳ ግዛት መሪዎች የስልጠና መርሃ ግብራቸውን በሁሉም የአንደኛ ደረጃ ትምህርት ቤቶች እንዲያስፋፉ ጥያቄ አቅርበዋል። ሚ ሚሚ፣ በማህበራዊ መገናኛ ዘዴዎችና በውይይቶች የማርሻል አርትን ጠቀሜታ ለማህበረሰቡ አስተምረናል። ማጄንጎ በተባለው አካባቢ አስከፊ ጥቃቶች በከፍተኛ ደረጃ መቀነሳቸውን ሰምተናል። ይህ ስልጠና በሁሉም ትምህርት ቤቶች መሰጠት ሲጀምር በአካባቢው የሚፈጸሙ ጥቃቶች ሙሉ በሙሉ ይቆማሉ የሚል ተስፋ አለን። ጃኔ ዋንጂኩ የሚሪየም ሙቶኒ እናት ናቸው። ወደ ሊኮኒ አዳራሽ ብቅ ያሉት በስልጠናው ጥሩ ብቃት ካላቸው መካከል አንዷ የሆነችውን ልጃቸው ያሳየችውን መሻሻል ለመታዘብ ነው። እናት በልጃቸው አካላዊ እንቅስቃሴና ታክቲኮች ተገርመዋል። ሚሪየም በቤት አይናፋር እና ዝምተኛ እንደነበረች አስታውሳሉ። አሁን እየወሰደች ያለው የቴክዋንዶ ስልጠና ዛሬም ሆነ ወደፊት ደህንነቷን ለመጠበቅ እንደሚጠቅማት እርግጠኛ ሆነዋል። የቴክዋንዶ ስልጠና በትምህርት ቤታቸው ሲጀመር ተመዘገበች። እንደ እናት ሁልጊዜ አብሬያት ለሆን ስለማልችል ስልጠናውን እንድትወስድ ፈቀድኩላት። አሁን የስምንተኛ ክፍል ተማሪ ነች። ከትምህርት ቤት የምትወጣው ከቀኑ ስምንት ሰዓት ነው። የሰለጠነችው ታክቲክ ሊጎዷት ከሚፈልጉ ሰዎች ራሷን ለመከላከል ይረዳታል። ለሰዎች ልጄ የማርሻል አርት እየሰለጠነች መሆኑን ስነግራቸው ማን ያገባታል ሲሉ ይጠይቁኛል። እኔም ይህ ከማግባት እንደማያግዳት እነግራቸዋለሁ። ይሄ ከባሏ ጋር እንድትደባደብ የሚሰጥ ስልጠና አይደለም። ሁልጊዜም ለራሷ እንድትቆም የትም ብትሆን ራሷን እንድታስከብር የሚረዳት ስልጠና ነው። ያንን ነው ለርሷ የምፈልገው። አድማጮቻችን 77 ከመቶ በተሰኘው የወጣቶች ዓለም መሰናዶ ዛሬ በኬንያ የቴኳንዶ ስልጠና ላይ ትኩረት አድርገን ነበር። እናንተስ ምን አስተያየት አላችሁ? እንዲህ አይነት ስልጠና ሊፈጸሙ የሚችሉ ጥቃቶችን ለመከላከል ምን ያክል ያግዛል? አስተያየትና ጥቆማችሁን በተለመዱት አድራሻዎቻችን አቀብሉን። የዛሬው መሰናዶ ይህን ይመስል ነበረ። እሸቴ በቀለ ነበርኩ። ጠና ይስጥልኝ።